voice of America። አሜሪካ ከሳሐራ በታች ላሉ የአፍሪካ ሀገራት የሰጠችው የእድገትና የገበያ ተጠቃሚነት እድል አጓ አስራ ሁለተኛ ጉባኤ ከቀናት በኋላ በአዲስ አበባ ይጀመራል። አጎዋ ከገበያ እድል በተጨማሪ ሌሎች የንግድ መሰናክሎችንም ማስወገድ እንዲችል አፍሪካውያን ተሳታፊዎች እንደሚጠየቁ አስተናጋጇ ሀገር የኢትዮጵያ ከፍተኛ የንግድ ባለስልጣን አስታውቀዋል። በጉባኤው ላይ በርካታ ተሳታፊዎች እንደሚገኙም የኢትዮጵያ የንግድ ሚኒስቴር የንግድ ግንኙነት ተደራዳሪ አቶ ገረመው አያሌው ለቪኦኤ ገልጸዋል። እስክንድር ፍሬው ተከታዩን ልኳል። የአፍሪካ የእድገትና የንግድ ተጠቃሚነት እድል አገዋ አሜሪካ ከሰሃራ በታች ላሉ የአፍሪካ ሀገራት የሰጠችው ከቀረጥ ነፃ መብት ነው። እንደ አውሮፓውያን አቆጣጠር በ2000 ዓ.ም የተቀረጸውና በ2001 ተግባራዊ መሆን የጀመረው ይህ እድል ተጠቃሚ ካደረጋቸው ሀገራት አንዷ ደግሞ አስራ ሁለተኛውን ጉባኤ የምታዘጋጀው ኢትዮጵያ ናት። በንግድ ሚኒስቴር የንግድ ግንኙነትና ድርድር ዳይሬክተር ጀኔራል አቶ ገርመው አያሌው እንዳሉት ኢትዮጵያ እድሉን ከመጠቀም አንጻር በየአመቱ መሻሻል አሳይታለች። በዚሁ እድል ወደ አሜሪካ አሜሪካ ከተላኩ ምርቶች የተገኘው ገንዘብ አነስተኛ ቢሆንም በየአመቱ የታየው ለውጥ ግን ከፍተኛ ነው ብለዋል። አጠቃላይ ቁጥር ካየነው በጣም ትንሽ ነው። ትንሽ ገንዘብ ነው። አሁን ለምሳሌ በሁለት ሺ አስራ ሁለት ወደ ሀያ ሁለት ነጥብ ሁለት ሚሊየን አካባቢ ነው ከአሜሪካ ገበያ ያገኘ ነው ስን ጀምር ግን በዚህ በአገው አድል ብቻ ማለት ነው። አድል ከስን ጀምር ግን በሶስት መቶ እና ሁለት መቶ ሺህ በሚቆጠር ገንዘብ ነው ስለዚህ መጠኑን ካየነው ትንሽ ነው። አሁንም ሶስት መቶ ሚሊየን ከሚልኩት ጋር ካየነው በጣም ትንሽ ነው። የእኛንም ድርሻ ወደ አሜሪካ በአጓ ምክንያት ከገባው ንግድ የእኛን ድርሻም ስናይ በጣም በጣም ትንሽ ነው። ከአንድ ፐርሰንትም ያነሰ ነው። ለምሳሌ ቅድም ለሶቶ ብያለሁ ለሶቶ ለሶቶ ወደ አሜሪካ ከገባው የሳብ ሰሃራ አጠቃላይ ንግድ ሶስት ፐርሰንቱን ያህል ትወስዳለች። ኬንያ አንድ ነጥብ አምስት ያህል ፐርሰንቱን ትወስዳለች። እነ ሞሪሸስ ተመሳሳይ። የእኛ ከአንድ ነጥብ በታች ከአንድ ፐርሰንትም በታች ነው። እድገቱን ግን ካየነው የለሶቶ 3 ፐርሰንት የኬንያ 7 ፐርሰንት የእኛ ግን 67 ፐርሰንት ያህል በየአመቱ እየጨመረ ነው። እንደ አውሮፓውያን አቆጣጠር ከነሐሴ 9 እስከ 13 በአዲስ አበባ በሚካሄደው ጉባኤ ሀገራት የአገዋን እድል ይበልጥ መጠቀም የሚችሉበት ሁኔታ እንደሚዳሰስም አቶ ገረመው አመልክተዋል። አገዋ ከገበያ እድል በተጨማሪ ሌሎች የንግድ መሰናክሎችንም ማስወገድ እንዲችል አፍሪካውያን ሀገራት እንደሚጠይቁም ነው ያስረዱት። አገዋ ቢዮን ማርኬት አክሰስ አገዋ ከገበያ እድል በተጨማሪ ሊሰራ የሚገባው ነገር መኖር አለበት የሚል ርዕስ አለ። እዛ ላይ አንዱ የምናነሳው ቅድም ያነሳሁትን ችግር ነው። ገበያው ተሰጠን፣ ገበያው ሰፊ ነው። በዋጋ ተወዳዳሪ እንድንሆን የታሪፍ ነፃ እድል ተሰጠን። ይሄ ሁሉ ገበያውን በምንፈልገው መጠን ሊያግዘን አልቻለም። ስለዚህ አጎዋ ከዛም ያለፈ እድል ሊሰጠን ወይም እድሉ ሊመቻችልን ይገባል የሚል አፍሪካውያኑ የሚያነሱት ጉዳይ ነው። ይሄ በቴክኖሎጂ መታገዝን ቅድም ዋናው መሪ ቃል ላይ ያለውን በቴክኖሎጂ መታገዝን ይጨምራል። በስልጠና መታገዝን ሊጀምር ይችላል። ሌሎች እነን ታሪፍ ባሪየርስ የምንላቸው ከታሪፍ ውጭ ያሉ የንግድ መሰናክሎችን ማስወገድን ሁሉ ሊጨምር ይችላልና እነዚህ መሰረታዊ ነገሮች ላይ ነው ውይይት የሚደረገው። በአዲስ አበባ በሚካሄደው ጉባኤ በርካታ ተሳታፊዎች እንደሚገኙም ኢትዮጵያዊው የንግድ ባለስልጣን አብራርተዋል። በዚህ ስብሰባ ላይ ከአሜሪካ ወገን በርካታ የንግዱ ማህበረሰብ እና የመንግስት ተወካዮች እንደሚመጡ ኤክስፔክት ይደረጋል። እስካሁን ድረስ ባለን መረጃ ከመቶ በላይ የሚሆኑ የመንግስት ከአሜሪካ ወገን የመንግስት ተወካዮች እና እንዲሁ ከመቶ ወደ መቶ ሀምሳ የሚጠጋ የንግዱ ማህበረሰብ አባላት ይገኛሉ ብለን እንጠብቃለን። በተመሳሳይ ከአፍሪካ ሀገሮች ከሰላሳ ስምንቱ ኢትዮጵያን ሳይጨምር የመንግስት ተወካዮች ስምንት ስምንት የመንግስት ተወካዮች እንዲሁም በሳይድ ኤቨንት ወይም የጎን ሂደቶች ብለን የምንላቸው ለግሉ ዘርፍ ፎረምና ለሲቪል ማህበረሰቡ ፎረም በርካታ ተሳታፊዎች ይመጣሉ ብለን እንጠብቃለን። ታዋቂ አሜሪካውያን ባለሀብቶችና የንግድ ድርጅቶችም በጉባኤው እንደሚሳተፉ መረጃዎች ጠቁመዋል። በኢትዮጵያ የንግድ ሚኒስቴር የንግድ ግንኙነትና ድርድር ዳይሬክተር ጀኔራል ከሆኑት አቶ ገረማው አያሌው ጋር ያደረግኩትን ሰፋ ያለ ቃለምልልስ በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘ ዜና ኢትዮጵያ ወደ ዩናይትድ ስቴትስ ገበያ በአጎዋ የቀረጥና ታሪፍ ነፃ ስምምነት መሰረት የምትልከው ምርት መጨመሩን የዩናይትድ ስቴትስ የንግድ ወኪል ዩኤስቲአር አስታወቀ። በአዲስ አበባ ከሚካሄደው የአጎዋ ጉባኤ አስቀድሞ የዩናይትድ ስቴትስ የተለያዩ የሚኒስቴር መስሪያ ቤቶች በዛሬው ዕለት በዋሽንግተን ዲሲ በሰጡት ጋዜጣዊ መግለጫ አጎዋ እድሎችን ቢከፍትም ብዙ መስራት እንደሚሻ ጠቁመዋል። ዝርዝሩን ሄኑክ ሰማ ጊዜር ዘግቦበታል። የአፍሪካ የእድገት እድል አጎዋ የንግድ ስምምነትን በመጠቀም የአበባ የኢትዮጵያ የቆዳና ሌጦ ዘርፍ ተሰፍተው ያለቁ ጫማዎችን፣ እንዲሁም የቅባት እህሎችን በተለይ ኑግ፣ አጠቃላይ ኢትዮጵያ ወደ ዩናይትድ ስቴትስ የምትልካቸው ምርቶች ያሳደጉ ሆነዋል። በአዲስ አበባ በመጪው ወር የሚካሄደው የአገዋ ጉባኤ ላይ ከሚካፈሉት ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የንግድ ሚኒስቴርና የንግድ ተወካይ ዩኤስቲአር ቢሮዎች የተውጣጡ ባለሥልጣናት በዛሬው ዕለት በዋሽንግተን ዲሲ በሰጡት የጋዜጣዊ መግለጫ አገዋ በአፍሪካ በአስር ሺዎች የሚቆጠሩ ሥራዎችን መፍጠሩን ገልጸው በቀጣይነት በኮንግረስ እንዲራዘም እንደሚወተውቱ ገልጸዋል። የዩናይትድ ስቴትስ የንግድ ወኪል ዩኤስቲአር የአፍሪካ ረዳት ሚኒስትር ፍሎሪ ላይዘር ኢትዮጵያ አገዋን በመጠቀም ፖሊሲዎች የማመቻቸት ጥረት እንዳላት ይናገራሉ። የኢትዮጵያ መንግስት የተሰፉ ልብሶችን የሚያመርቱ ድርጅቶችን የአሰራር ትምህርትና አቅም ግንባታን ይሰራል። አበቦችን ወደ ውጭ ለሚልኩ ድርጅቶችም መሬትና የብድር አቅርቦትን ያመቻቻል። በዚህ የተነሳ አንደኛ ባለሀብቶችን ለመሳብ ችሏል፣ ሁለተኛ የውጭ ገበያቸውን በእጅጉ አሳድጓል። ይህንን ሊያደርጉ የቻሉት ከደቾች፣ ከሌሎች የውጭ አገር ኩባንያዎች እንዲሁም ከሀገር ውስጥ ባለሀብቱ ጋር ለመስራት በመቻላቸው ነው። ከዚያ በተጨማሪ ኢትዮጵያ ታላቋ የኑግ አቅራቢ ሆናለች። አገዋ በአፍሪካ በርካታ የሥራ ዕድሎችን እንዲሁም የወጪ ገበያዎችን ዕድል ቢከፍትም አሁንም ዘጠና ከመቶ በላይ የሚሆነው የአፍሪካ የወጪ ገበያ ነዳጅና ከተፈጥሮ ማዕድናት የሚገኙ ምርቶች ናቸው። በዚህ የተነሳ የነዳጅ ሀብት ያላቸውን ናይጄሪያን የመሳሰሉ አገሮችን ሳይጨምር እንደ ደቡብ አፍሪካ፣ ሞሪሼስ፣ ሌሶቶና ማዳጋስካር አገዋን በስፋት ሲጠቀሙበት፣ ላይቤሪያ፣ ኢትዮጵያ፣ ዩጋንዳና ሌሎች ዕድሉን በመጠኑ ለመጠቀም ችለዋል። አንዳንዶቹ እንዲያውም አልተጠቀሙበትም። ለዚህም ተጠቃሹ የአፍሪካ አገሮች የምጣኔ ሀብት ጥንካሬና የገበያ ተወዳዳሪነትን ለመጨመር የሚያስችሉ መሠረቶች የተጠናከሩ ስላልሆኑ ነው። የሚበዙት አገዋን በአግባቡ ያልተጠቀሙ አገሮች የአገዋ ስልት የላቸውም። ፍሎሪላይዘር የአገዋ ስልት ያላቸው አገሮች አሉ፣ የሌላቸውም የአገዋ ስልት አይበሉት እንጂ የዘርፍ ማጠናከሪያ ፖሊሲዎች አሏቸው ይላሉ። ለእኛ የሚነግሩን ቁልፍ ዘርፎቻችን እነዚህ ናቸው ብለው ነው። ቁልፍ ዘርፎችን ካወቁና የግሉ ዘርፍን ከማጓጓዣ ሚኒስትሩ፣ ከኃይል ሚኒስትሩ፣ ከውጭ ንግድ ማበረታቻ ቢሮ ጋር ካጣመሩ በተግባር ይህን የምንረዳው የአገዋ ስልት እንደሆነ ነው። የአገዋ ሕግ ከሁለት ዓመታት በኋላ በኮንግረስ መታደስ አለበት። በእርግጥ በኮንግረስ በዚህ ረገድ የዴሞክራቶችም የሪፐብሊካኖችም ድጋፍ ያለው ነው። ህጉ ለምን ያህል ጊዜ ይታደሳል የሚለው ግን የቴክኒክና የበጀት ስሌት የሚያሻው ነው። ኮንግረስ የሚያወጣቸውን ህጎች የሚያስወጡትን ገንዘብ የሚተምነው የኮንግረስ የበጀት ቢሮ ሲቢኦ ስኮር ማለትም የአሜሪካን ህዝብ የሚያስወጣውን ገንዘብ ይተምናል። ለአጭር ጊዜ ማደሱ ህጉን በፍጥነት ለማሳለፍና ለፖለቲካ የሚረዳ ቢሆንም ከአስር ዓመት በታች አጓ ከታደሰ የመዋለ ንዋይ ወይም የባለ ሀብቱን መተማመን ይቀንሰዋል። በዚህ ረገድ የኦባማ አስተዳደር የንግድ ሚኒስትር፣ የውጭ ጉዳይ ሚኒስትርና የንግድ ወኪል ዩስቲአር ባለስልጣናት በኮንግረስ ድጋፍ እንዳላቸው ነው የሚናገሩት። ከአጓ ጋር የሚነሱት የሁለትዮሽ የንግድ ስምምነቶች አስፈላጊነትም ሌላው ትኩረት የሚያሻው ጉዳይ ነው። የአውሮፓ አገሮች የሁለትዮሽ የንግድ ስምምነት ከአፍሪካ አገሮች ጋር በመፈራረም ላይ ናቸው። አሜሪካስ በቀጣይነት የፖሊሲ ውይይትና ድርድር የሚያሻው ጉዳይ ይሆናል። በአዲስ አበባው የአጓ ጉባኤም የሚገኙ ተግባራዊ የስልት የፖሊሲና የአቅም ግንባታ ሥራዎች ውይይቶች በዚህ ላይ የሚያተኩሩ እንደሆኑ ሰሞኑን በዋሽንግተን ዲሲ የሚካሄዱ የንግድ ጉባኤዎች ያሰመሩበት ጉዳይ ነው።